ማህደረ ዜና ዕለት በዕለት ትወድማለች። ወትሮም ከድህነት ያልተላቀቀው ህዝቧም አንድም በቦምብ፣ በጥይት፣ በካራም አልያም በበሽታም ሰዓት በሰዓት ያልቃል። የታደለው ይሰደዳል። የመን ሳውዲ አረቢያ መራሹ የውጭ ጦር ጥፋት፣ እልቂት፣ ፍጅት ስደቱን ማጋጋም ከጀመረም እነሆ ዘንድሮ መጋቢት ዓመት ደፈነ። የመካከለኛው ምስራቅ የፖለቲካ ተንታኝ ፈርዒድ አልሙሰሊሚ ግልጽ ዓላማና ግልጽ ጠላት የሌለው ጦርነት ይሉታል። ጦርነቱን ለማስቆም እስካሁን የተደረጉት ሙከራዎች ከሙከራ አላለፉም። አሁንም ሌላ ሙከራ መደረጉም ከወደ ሪያድ ተሰምቷል። ያም ሆኖም እንደ ጦርነቱ ዓላማ ሁሉም ሰላም የማስፈኑ ጥረትም ግልጽ አይደለም። ግልጽ የሆነው አንድ ነገር ብቻ ነው፤ ጥፋቱ። ላፍታም አብረን እንጠይቅ። የብሪታንያ መንግስት የመንን የሚደበድቡትን ኃይላት መደገፉን በተለይም ለሳውዲ አረቢያ የጦር መሳሪያ መሸጡን በመቶ የሚቆጠሩ የብሪታንያ ዜጎች ባለፈው ሳምንት አርብ ለንደን ውስጥ ባደረጉት የአደባባይ ሰልፍ ተቃውመውት ነበረ። የሰልፉ አስተባባሪዎችና የመብት ተሟጋቾች እንደሚሉት የብሪታንያ መንግስት ለሳውዲ አረቢያ መራሹ ጦር የስለላ መረጃ ከማቀበል አልፎ ካለፈው ሰኔ እስከ ጥር በተቆጠረው ስድስት ወራት ውስጥ ለአንዴት ሳውዲ አረቢያ ብቻ የአራት ነጥብ ሦስት ቢሊዮን ዶላር ጦር መሳሪያ ሸጧል። ካናዳም በቢሊዮን ዶላር የሚቆጠር ጦር መሳሪያም ለሳውዲ አረቢያና ለተባባሪዎቿ መንግስታት ቸብችባለች። ዩናይትድ ስቴትስ ለሳውዲ አረቢያና ለተባባሪዎቿ የምትሰጠው የስለላ መረጃ ስልጠና፣ የምትሸጠው የጦር መሳሪያ ብዛትና ዋጋ ደግሞ ብሪታንያና ካናዳ ከሚሸጡት በእጥፍ ይበልጣል። የፖለቲካ ተንታኝ ፈርዒድ አልሙሰሊሚ እንዳሉት ጦርነቱም ለየመኖች፣ ለሳውዲ አረቢያዎች፣ ለመላው የአካባቢው ሀገራት ህዝብም ከጥፋት በስተቀር በእርግጥ አላማቢስ ይሆን ይሆናል። የለንደን፣ ዋሽንግተን፣ ኦታዋ የጦር መሳሪያ ኢንዱስትሪዎች ግን ቢሊዮነ ቢሊዮናት ዶላር እየዛቁበት አላማ ቢስ መሆኑም በእርግጥ ያጠያይቃል። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ባህሬን፣ ኩዌት፣ ቃጣር፣ ግብፅ፣ ዮርዳኖስ፣ ሞሮኮ፣ ሱዳንና ሴኔጋል በቀጥታ ሌሎች በርካታ መንግስታት በተዘዋዋሪ በከፈቱት ጥቃት አደንን የመሳሰሉ ትላልቅ የመን ከተሞችን የዘይዲ እስልምና ሀራጥቃ ከሚከተሉት ከሁቲ ሚሊሻዎች እጅ ማርከዋል። ወደ ሳውዲ አረቢያ ሸሽተው የነበሩትን የየመን ፕሬዚደንት አብድረቦ መንሱር ሃዲና ሚኒስትሮቻቸውን ወደ የመን መልሰዋል። ፕሬዚደንቱ ጊዜያዊ ቤተ መንግስት የመሠረቱባት አደን ግን ከመንግስት ደጋፊ ሚሊሻዎች እኩል የአልቃይዳ የአይሲስና የሌሎች አሸባሪ ቡድናት መናኸሪያ ሆናለች። አይሲስ ሰዎች አሉ፣ አልቃይዳ አለ፣ ከመንግስት ጋር ከደቡቦቹ ጋር በአደን ላይ ማለት ነውና አደንን ሲታይ በጣም ብዙ ሰው እየፈጁ ነው ያሉት። መኪና ላይ ያፈነዳሉ፣ ያርዳሉ፣ ምን ይላሉ። ልክ ሁቴዎቹን ለቀው በወጡ ቁጥር ከየቦታው ላይ የሚታረደው የሚሞተው ሰው ቁጥር ግን እየጨመረ ስለሆነ ያለው እንዲህ በቀላሉ ይቋጩታል ብዬ አልጠብቅም። የሰንአው ተባባሪ ወኪላችን ግሮም ተክለ ሃይማኖት፣ እንደታዘበው መንግስት ከሌለ ወይም ከተጨናገፈ አንድ ሞሮ በላ አለያም አሸባሪ አለም የቀድሞቹም የዩናይትድ ስቴትስና የብሪታንያ መሪዎች ጆርጅ ደብልዩ ቡሽ እና ቶኒ ብሌር በ2003 ዘመኑ በሙሉ እንደ ጎርጎሮሳያኑ አቆጣጠር ነው፣ የኢራቅን መንግስት ሲያፈርሱ የተተኩት አልቃይዳና ብጤዎቹ ነበሩ። አሁንም ያው ነው። የኢትዮጵያ ጦር የሶማሊያ እስላማዊ ፍርድ ቤት ህብረትን በ2006 ሲያፈርስ ሶማሊያን የተቆጣጠረው አሸባብ ነበረ። በአብዛኞቹ የሶሪያ ግዛቶችም ከ2011 ጀምሮም ሌላ አልታየም። የምዕራባውያን መንግስታት ሊቢያን ለመውረር ሲጋበዙ አፍሪቃም ዳግማዊት ሶማሊያን ማስተናገድ አትችልም እያሉ ያስጠነቀቁም የተማጸኑም ብዙ ነበሩ። የተቀበላቸው ግን አልነበረም። የለንደን ፓሪስ፣ ዋሽንግተን መሪዎች የሊቢያ ዘመቻ ሰሜን አፍሪቃዊቱን ሀገር እንደተፈራው ለአይሲስ እና በብዙ መቶ ለሚቆጠሩ ሚሊሻ ቡድናት ከማስረከብ ባለፍ ቢያንስ እስካሁን ለዓለም ሰላም የበጀው ነገር የለም። የሪያድ የዶሃ የካይሮና የብጤዎቻቸው ገዢዎች ያሁን እርምጃም ሆቴዎችን አጥፍቶም የመንን የአሸባሪዎች መፈንጫ እንዳደርጋት እያሰጋ ነው። ጊጋ በሚል ምህጻረ ቃል የሚጠራው የጀርመን ጥናት ተቋም የመካከለኛው ምስራቅ ጉዳይ አጥኚ ሽቴፋን ሮዝኔይ እንደሚሉት ሊቢያም ዳግማዊት ሶማሊያ ከሆነች የመን ዳግማዊ ሊቢያ ናት። ሊቢያን ኢራቅና ሶሪያ ውስጥ የሆነና የሚሆነው ሊቢያ ብቻ አይደለም። የመንም እየተደገመ ነው። የጠንካራ መንግስት አለመኖር አይሲስ ራሱን ለማደራጀት በጣም ይጠቀምበታል። በጣም የሚያሳዝነው ደግሞ የየመን ነው። የመን ውስጥ የሥልጣን ክፍተት እንዲፈጠር የምዕራባውያን ተሻራኪዋ ሳውዲ አረቢያ አስተዋጽኦ ማድረጓል። ሳውዲ አረቢያና ተባባሪዎቿም ባለፈው ዓመት የመንን በጦር ጀት መደብደብ የጀመሩት ሽአይቱ ኢራን የሁቲ ሚሊሻዎችንና ከሚሊሻዎቹ ጋር ያብረውን የቀድሞውን ፕሬዚደንት የአሊ አብዱላህ ሳላህን ጦር እየደገፈች ነው በሚል ሰበብ ነበር። አሊ አብዱላህ ሳላህ የመንን 32 ዓመት የገዙት በቴህራኖች እየተደገፉ ከነበረ ሪያዶች ድፍን 32 ዓመት የት ነበሩ? ኢራኖች ሁቲዎችን ደግፈው የሚዋጉ ከሆነ ሳውዲ አረቢያ መራሹ የውጭ ጦር ይሁን የፕሬዚደንት አብድረቦ ሃዲ ሚሊሻ አንድ የኢራን ዜጋ እንኳ መግደል ወይም መማረክ እንዴት አቃተው? መልስ የለሽ ጥያቄ። የተባበሩት መንግስታት ድርጅት እንደሚለው ሳውዲ አረቢያ መራሹ ጦር የመንን መደብደብ ከጀመረበት ካለፈው ዓመት ጀምሮም ከስድስት ሺህ በላይ ሰው ተገድሏል። የሰንአው ተባባሪ ወኪላችን ግሩም ደጉ በየዕለቱ በየስፍራው የሚያልቀውን በተለይ ኢትዮጵያዊ ስደተኛን የቆጠረው የለም ባይ ነው። እየሞተ እየረገፈ ነው ያለው። መንግስታቶች ወይ አምነው ምናምን የሚያወጡት መግለጫ እነዚህ አምስት ሰው አስር ሰው ምናምን የሚያምነው ግን ወደ ሳውዲ ሲሄዱ አንድ መኪና ሙሉ አይሱዚ ይመታል። ሆስፒታል ውስጥ የኢትዮጵያውያን ወደ ስልሳ ዘጠኝ ሬሳ እዚህ እንኳን ሰንአ ውስጥ በየሆስፒታሉ ኢትዮጵያውያን ሬሳ ሞልቷል። በየቦታው ላይ ኢትዮጵያውያን ቆስ ለው እጃቸው ተቆርጦ ምኑ በቃ የምታየውበት ሁኔታ ነው ያለው። የጅዳም ሳውዲ አረቢያው ጋዜጠኛ ነቢዩ ሲራክም ይህንኑ ያጠናክራል። ይሄ ጉዳይ እጅግ በጣም በጣም አስከፊና አሳሳቢ ነው። ከአራት ቀን በፊት ሪያድ ነበርኩኝ። በርካታ ስደተኞችን እዛ ለማግኘት ሞክሬ ያለው እና ጠይቂያቸው ነበረ በዛ በጦርነት በጣም በተወሳሰበው የሳውዲ ድንበር በጣም በጭንቅ ውስጥ ባለበት ሁሉ መከራ እያለፉ ኢትዮጵያውያን ወደ ሳውዲ መሰደድና ና የመን ውስጥ በስቃይ ላይ ያሉ ሰዎችን ሁኔታ መስማት በጣም በጣም ያማል። ይታሰራሉ፣ ይቆሰሉማሉ፣ በርካቶች ሞተዋል እና እጅግ በጣም የከፋ ነው። የተባበሩት መንግስታት የሰብአዊ መብት ኮሚሽን ኃላፊ ዘይድ ራአድ አልሁሴን እንደሚሉት የመን ውስጥ ከተገደሉት ከግማሽ የሚበልጡትን የገደለው ሳውዲ አረቢያ መራሹ ጦር ነው። ጦርነቱም የመን ውስጥ በንብረት ላይ ያደረሰው ጥፋት እስካሁን በውላ አይታወቅም። ከውጭ ግን አንዲት ሳውዲ አረቢያ ብቻም በቀን 200 ሚሊዮን ዶላር ታወጣለች። በወር 6 ቢሊዮን ዶላር እስካሁን በዚህ ስሌት ከ72 ቢሊዮን ዶላር በላይ ከስክሳለች ማለት ነው። ሀገሪቱ ለ2016 የያዘችው በጀት የ87 ቢሊዮን ዶላር ጉድለት አለው። የሳውዲ አረቢያ በጀት ይህን ያክል ጉድለት ሲያጋጥመው በቱጃሪቱ ሀገር የቅርብ ዘመን ታሪክ የመጀመሪያው ነው። ለጉድለቱም ሳውዲ አረቢያ ለየመንና ለሶሪያ ጦርነት የምታወጣው ገንዘብ ከነዳይ ዘይት ዋጋ መቀነስ ጋር ተዳምሮ ዋና ዋናዎቹ ምክንያቶች ናቸው። ሳውዲዎች ጠንካራ ኢኮኖሚ ያላቸው ያላቸው ናቸው። ዘጠኝ ሚሊዮን በርሜል በቀን እያመረቱ ያገኙት ገቢ እጅግ በጣም ከፍተኛ ነው እና ለበጣም ረዥም ጊዜ እንኳን ኢኮኖሚያቸው ሳይናጋ ሊያስኬዱት የሚችሉበት ሁኔታ ያለ ይመስለኛል። በአንጻሩ ግን ሳውዲዎቹ በተወሰነ ደረጃ ላይ የዚህ ኮንትራት የሚሰጧቸውን የቁፋሮ የተለያየ መሰረተ ልማት ግንባታዎች በሙሉ በተወሰነ ደረጃ እያወረዱ እየቀነሱ የመጡበት ሁኔታ ስላለ የጥንቃቄ እርምጃዎችን እየወሰዱ ነው የሚባል ነገር አለ። የውጭው መብዛት የሰላማዊ ሰዎች እልቂት በማየሉ ሰበብ በንጉስ ሰልማን አገዛዝ ላይ ከውጭ የሚሰነዘረው ወቀሳም እዚያው ሳውዲ አረቢያ ውስጥም ዘልቆ ብልጭ ድርግም እያለ ነው። ሁለት አይነት አሳብ ነው ያለው። አንዱ ይህን የጀመራችሁ ጦርነት የማያልቅ ነው መቆሚያ የሌለው ጦርነት የጀመራችሁት ነው የሚሏቸው። በሌላ በኩል ደግሞ የሁቲ አማጺያን በዚህ ደረጃ መግታት ባይቻል ኖሮ በሳውዲ ላይ ዘመቻ የጀመሩትን ኢራኖችን መቆጣጠር አይቻላቸው ነበር ነው የሚሏቸው። እና በዚህም በለው በዚህ የሁቲ አማፅያን አሁንም ቢሆን በሳውዲ ድንበሮች በተለይ በዚህ በጀዛን እና በተለያዩ አካባቢዎች የተለያዩ ጊዜ ሚሳይሎችን ማስወንጨፍና ሰው መግደላቸው አልቀረም። ሙሉ በሙሉ የቅድም እንደገለጽከው የሳውዲው ጦር በየመንን አብዛኛውን የመን የመን ተቆጣጥሮታለን ያለው በየመኑ ጦርነት በአንድ አመት ጊዜ ውስጥ የታሰበው ድል አለመገኘቱም ቀደም ሲል እንደተፈራው ኢራን በቀጥታም በጦርነቱ አለመግባቷም ከገንዘብ ወጪውና ካደረሰው የሰው ጥፋት ጋር ተዳምሮ ሳውዲ አረቢያዎች ሌላ ብልሃት እንዲያሰላስሉ ያስገደዳቸው መስሏል። ድርድር። የሳውዲ አረቢያ ባለስልጣናት የተማረኩ ወታደሮቻቸውን ለማስፈታት ከዘይዲ መንፈሳዊ መሪዎችና የሀገር ሽማግሌዎች ጋር ባደረጉት ድርድር ጥሩ ውጤት አግኝተዋል። ከሁለት ቀናት በፊት እንኳን የተባበሩት ኤሚሬት ሁለት አውሮፕላን ተመታ ሁለት ፓይለቶቿን ራጣለች እና ነገሮቹ እየተወሳሰቡ በሄዱ ቁጥር ወደ አልፈታም ወደሚል አቅጣጫ እንዳያመራ አሁን የተያዘው አቅጣጫ ኦፊሻል ባይነገርም በተለያዩ መንገዶች ከዚህ ከየመን ጎሳ መሪዎች ጋር ድርድር እየተጀመረ እንደሆነ በሰፊው ይወራል። በተባበሩት መንግስታት የሳውዲ አረቢያ አምባሳደር አብዱላህ አልሙአሊሚ እንዳያስታወቁት ደግሞ የሪያድ ገዢዎች ከሀገር ሽማግሌዎችና ከመንፈሳዊ መሪዎች በተጨማሪ አማጽያን መሪዎች ጋር መደራደር ጀምረዋል። ድርድሩ በይፋ ሳይነገር ሪያድ ውስጥ በሚደረግበት ወቅት የጀት ድብደባውም ረገብ ብሎ ነበረ። ለአራትና ለአምስት ቀናት ያህል ሰነአ አካባቢ ድብደባው ቆሞ ነበረ። ሰነአ ብቻ ሳይሆን ወደ ሳዕዳ የሚባለው የሁቲዎች ዋነኛ የጎሳ መቀመጫ ነው የሚባለው ቦታ ላይ በስም ጦርነት ይዘውበት የነበረው ቦታ ላይ ምግብ፣ ሌሎችም ነገሮች እስከ ማስገባት በሙሉ በሳውዲ አረቢያ እንደተከናወነ ነው የሀገሪቱ መገናኛ ብዙሃኖች በሙሉ በሰፊ እየዘገቡ ያሉት። ድርድሩ እውነተኛና ግልጽ መሆኑ እንግዲህ ይሄ ነው ማለት አንደኛ ተኩስ መቆሙ ነው። ሁለተኛ ከምግብ ጀምሮ የሚያስፈልጓቸውን ብዙ ነገሮች በሙሉ እዛ ፋዳ ከተማ ላይ ገብቶላቸዋል። የሳውዲ አረቢያና የሁቲ አማጽያን የምስጢር ድርድር ያስገኘው ውጤት እንደ ድርድሩ ሂደት ሁሉም እስካሁን ምስጢር ነው። ይሁንና ሳውዲ አረቢያ ለህልውናው የምትፋለምለት የፕሬዚደንት አብድረቦ መንሱር ሃዲ መንግስትና አማጽያኑ ለአንድ ሳምንት ያክል ተኩስ ለማቆም ትናንት መስማማታቸው ተዘግቧል። ዘገቦቹ እንደጠቆሙት የሁለቱ ወገኖች ተወካዮች በተባበሩት መንግስታት ድርጅት ልዩ መልክተኛ በኢስማኤል ዑሉድ ሼክ አህመድ አማካይነት የደረሱበት የተኩስ አቁሙል የሚቀጥለው ድርድር እስከሚደረግ ሊራዘም ይችላል የሚል ተስፋም አለ። ድርድሩም የፊታችን ሚያዝያ ይጀመራል ተብሎ ነው የሚጠበቀው። ዓላማ ቢሱን ጦርነት ዓላማ ባለው ሰላም ይተካ ይሆን? ነጋሽ መሐመድ ነኝ። እስኪ ቸር ያሰማን።